ሳይንስና ቴክኖሎጂ። በቅርቡ በማይክሮሶፍት ዊንዶ ኮምፒውተሮች ላይ ያጋጠመው የመረጃ ቴክኖሎጂ ብልሽት በመላው ዓለም የፈጠረው ትርምስ ቀላል አልነበረም። ብልሽቱ የአደጋ ጊዜ ጠሪ ማዕከሎችን፣ ሆስፒታሎችን፣ የአውሮፕላን ማረፊያዎችን፣ ባንኮችና የገበያ ማዕከሎችን የመሳሰሉ ወሳኝ ተቋማትን ስራ በማስተጓጎል በዓለም ዙሪያ በርካታ ሰዎችን ለእንግልት ዳርጓል። በጀርመን የሽሊዝቪክ ሆልሽታይን ዩኒቨርሲቲ ሆስፒታል የአስተዳደር ቦርድ ሊቀመንበር የሆኑት ዮን ሸልዝ በጤና ተቋማት ያጋጠመውን ችግር በወቅቱ እንዲህ ነበር የገለጹት። መገመት ትችላለህ፣ በሆስፒታሎች ውስጥ የትኛው በሽተኛ የት እንደተኛ አታውቅም እና ምን አይነት መድኃኒት እንደሚወስድ፣ ምን አይነት ቀዶ ጥገና እንደታቀደ ይህ ሁሉ መረጃ በቀላሉ አይገኝም። በፈረንሳይ አንድ የአየር ጉዟቸው በመሰረዙ መጉላላት የገጠማቸው መንገደኛ ደግሞ እንዲህ ነበር ያሉት ትንሽ የሚያስጨንቀው ግን አንድ ኩባንያ በዓለም አቀፍ ኢኮኖሚና በፕላኔቷ ሕይወት ላይ እንዲህ አይነት ተጽዕኖ ማሳደሩ ነው። ክራውድስትራይክ የተባለው በሳይበር ደህንነት የሚሰራው የአሜሪካ የቴክኖሎጂ ኩባንያ በማይክሮሶፍት ዊንዶውስ ኮምፒውተሮች ላይ የተከሰተው ችግር የተፈጠረው ኮምፒውተሮችን ከጥቃቶች ለመከላከል በተሰራው ጸረ ቫይረስ መተግበሪያ ላይ የማዘመን ስራ ባደረገበት ጊዜ መሆኑን አምኗል። የሶፍትዌር መሐንዲሱ አቶ ግርማቸው ሸቴ እንደሚሉት የሰሞኑ ችግር ከዚህ ቀደም አጋጥሞ የማያውቅ ነው። በፊት በዚህ ልክ በዓለም ላይ አፕን ያደረገ የለም። በተለያዩ ጊዜያቶች በሀገራት ላይ በሆነ አካባቢ ላይ የሚከሰት ነገር አለ። በአፕዴትም ሳይሆን በጊዜ ሂደትም የሚከሰቱ የኮምፒውተር ስህተቶች አሉ። ለምሳሌ ዋይ ቱ ኬ የሚባል የኮምፒውተር ችግር ነበረ። ይር ቱ ታውዘንድ ማለት ነው። ለምሳሌ ኮምፒውተር ከዚህ በፊት ሲሰራ አስራዘጠኝ ተብሎ ነበረ። ኮምፒውተር ሲጀመር ኮድ ፕሮግራም ሲደረግ ነበሩ። ያ ማለት አስራዘጠኝ አርባ ሰባት አስራዘጠኝ አርባ ላይ አምስት ሰባት አስራዘጠኝ እየተባለ ስለሚሞላት ፕሮግራም የሚያደርጉት የመጀመሪያዎቹ ዴቨሎፐሮች፣ አስራ ዘጠኝ የምትለዋን ከፊት ለፊት አረጓት። ቀጥሎ ደግሞ ያለውን አመተ ምህረት ልክ አስራ ዘጠኝ ዘጠና አምስት ዘጠና ሰባት ዘጠና ስምንት ዘጠና ዘጠኝ እያን ሁለት ሺህ ሲሞላ አሁን ከፊት ለፊት ሀርድ ኮድ የተደረገችው አስራ ዘጠኝ ነበረች ከዛ በሂደት ሁለት ሺህ ይገባል ሁለት ሺህ ስንገባ ሁለት ሺህን መቀበል አይችልም። ተመልሰን አስራ ዘጠኝ ዜሮ ዜሮ ልንሆኑም አሉ። በዚህ በኩል ያለው እነዚህ አይነት ስህተቶች በጊዜ ሂደት የመጡ አሉ። አሁንም የጠበቁ አሉ። አስራ ዘጠኝ አርባ ስምንት ላይ የምንጠብቃቸው የኮምፒውተር ፕሮግራም ችግሮች አሉ። ግን ምንድን ነው እንደነዚህ አይነት ሂደቶች ደግሞ ከፕሮግራም ስህተት ከአንድ ቦታ ከመጣ አንድ ሂደት ለምሳሌ አስራ ዘጠኝ የሚለውን አንድ ካምፓኒ የጀምረውን ያንን ሌላው ትሬንድ በማድረግ ነው። ነገር ግን በዓለም ላይ ግን በዚህ ደረጃ ኮምፒውተር ዘምኖ በተለይ ኦንላይን ሲስተሞች እነዚህ ኤርፕሌን ሪዘርቬሽን የክፍያ ስርዓቶች ብዙ የፋይናንስ ሲስተም ካየች ወዲህ ዓለም የመጀመሪያውን ብሉ ስክሪን ኦፍ ዴዝ ነው ያየችው። ከባድ ነበረ። ባለሙያው እንደሚሉት በደህንነት ጥበቃ ላይ የሚሰሩ የቴክኖሎጂ ኩባንያዎች በተለያዩ ጊዜያት የሚከሰቱ የደህንነት ክፍተቶችን በማጣራት እነዚያን ክፍተቶች ለመሙላት የሚያስችሉ የደህንነት ጥበቃን በሁለት አይነት መንገድ የማዘመን ስራ ይሰራሉ። አንደኛው የማዘመኛ መንገድ አውቶማቲክ ወይም የሰዎች ጣልቃ ገብነት ሳይኖር በቀጥታ የሚደረግ ሲሆን፣ ሁለተኛው ደግሞ ማኑዋል ወይም ሰዎች እቅድ ይዘው የሚሰሩት መሆኑን ይገልጻሉ። ይህም እንደየችግሩ አጣዳፊነት እንደሚወሰን ያስረዳሉ። ባለሙያው እንደሚሉት ከማይክሮሶፍት ጋር በደህንነት ጥበቃ ላይ የሚሰራው ክራውድ ስትራይክ በአብዛኛው ከዊንዶውስ ጋር የተያያዙ ማዘመኛዎችን አውቶማቲክ በሆነ መንገድ የሚያከናውን ነው። ይህም ድርጅቶች በስራ ላይ ያሉ የተደረገ በመሆኑ ችግሩ የተፈጠረው አዲሱ የደህንነት መጠበቂያ የማዘመን ሂደት ቀደም ሲል ከነበሩት ሌሎች የኮምፒውተር ስርዓቶች ጋር ባለመጣጣም መሆኑን ያብራራሉ። ከሴ ከማዕከል የሚመጣ ማንኛውም ለውጥ ሲስተሙ አውቶማቲካል ያደርጋል። ባለፈው ክራውድ ስትራይክ የሚያደርገው ይህንን ነው። ስለዚህ ይሄ በሚሆንበት ሰዓት በቀጥታ ካሉ ሲስተሞች ጋር መጣጣም አልቻለም። አንደኛው፣ ሁለተኛው ደግሞ ከራሱ ከማይክሮሶፍትም ጋር ከኦፕሬቲንግ ሲስተም ዊንዶውስ ጋር መጣጣም አልቻለም። ብዙ ሞጁሎች በውስጡ ያሉት የዊንዶውስ ሞጁሎች መነሳት አልቻሉም። በዚህም የተነሳ ብሉ ስክሪን ኦፍ ዴዝ የሚባል ብሉ ስክሪን ኦፍ ዴዝ ብዙ ጊዜ የሚባል ስምም የተሰጠበት ምክንያት እነዚህ ሲስተሞች ይሄንን ችግር ለመለመለስ የሚረዱ ለምሳሌ ማይሮሶፍት ማይክሮሶፍት ዊንዶውስ ያሉ ሪስቶር ፖይንት እነዚህ የመሳሰሉትን ጭምር ሙሉ በሙሉ ግም አድርጎ ስለሚዘጋ ነው እድሉ። ወይም በዚኛው ሳይድ በግለሰቡ የኮምፒውተሩ ኦነር ሊሆን ይችላል። የሰርቨሩ ኦነር ባለቤት ራሱ በራሱ ገብቶ ያደረገውን ማሻሻያ ወደኋላ መመለስ፣ ወደሚሰራበት መመለስ ወይም የሰራውን ስራ እንዳልተሰራ ወደኋላ ወይም ሪስቶር ፖይንት ሲስተሙ በትክክል እየሰራ ወደነበረበት መመለስ የሚያስችል መግባት የሚያስችለውን ሙሉ በሙሉ መብት ስለሚያሳጣው ና ያ ችግር ስለሚፈጠር ነው። በዚህ ሁኔታ ማይክሮሶፍት ዊንዶ ኮምፒውተሮች ላይ ያጋጠመው ሙሉ በሙሉ የሚባል የስርዓት ብልሽት ተጽዕኖ በአሜሪካ ብቻ ወደ ስምንት ነጥብ አምስት ሚሊዮን የሚጠጉ በዊንዶ የሚሰሩ መሳሪያዎችን ከስራ ያስተጓጎለ ሲሆን ማይክሮሶፍትን ሳይጨምር ወደ 500 ኩባንያዎች በቢሊዮን የሚቆጠር ዶላር ኪሳራ እንደደረሰባቸው ተገምቷል። ከዚህ በተጨማሪ የመረጃ መንታፊዎች የክራውድ ስትራይክ ደንበኞችን ኢላማ ለማድረግ ችግሩን እንደ መልካም አጋጣሚ መጠቀማቸውም እየተነገረ ነው። ይህንን ተከትሎ የክራውድ ስትራይክ ዋና ስራ አስኪያጅ ጆርጅ ኩርስ ችግሩን ለመቅረፍ ኩባንያው ማስተካከያ በማድረግ ላይ መሆኑን ገልጸዋል። ለተፈጠረው ችግርና ለደንበኞች መጉላላትም ይቅርታ ጠይቀዋል። ላደረስነው ተጽዕኖ ከልብ እናዝናለን። ደንበኞቻችን በተጓዦች ድርጅቶቻችን ጨምሮ በዚህ ለተጎዳ ማንኛውም ሰው። ስለዚህ አሁን ጉዳዩ ምን እንደሆነ አውቀናል። ችግሩም እየፈታን ነው። ፈተናለም አሁን እዚያ ያሉ ስርዓቶች መልሰው እያገገሙ ነው። ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ የሳይበር ደህንነት ፕሮግራምና የሳይበር አካዳሚ ተባባሪ ፕሮፌሰር የሆኑት ስኮት ዋይት ለዩኤስኤ ቱዴይ እንደገለጹት ኩባንያዎቹ ያስተናገዱት የብልሽት ችግር የተከሰተው በቴክኖሎጂ ኩባንያው ትክክለኛ ቅድመ ትንተና ባለመደረጉ ነው። የሶፍትዌር መሀንዲሱ አቶ ይግረማቸው ሸቴ በሀሳቡ ይስማማሉ። እሳቸው እንደሚሉት ኩባንያው የማዘመን ስራውን ከመስራቱ በፊት ሙከራ ማድረግ እንዲሁም ከደንበኞች ጋር ቀድሞ መነጋገር ነበረበት። በላብራቶሪ ውስጥም ወይም እዛ በሚሰራ ሰዓት በቀ ሞከራ ጊዜ መውሰድ በዛም በተጨማሪ ደንበኞችን የሚጎዳ የቢዝነስ ስራን ወይም እየተካሄደ ያለውን የስራ ሂደት የሚያዛባ ሊሆን የሚችል ከሆነ ቀጥተኛ ግንኙነት ይሄ ማዘመን የሚነካቸውን ድርጅቶች ማይክሮሶፍትም ቢሆን ወይም ራሱ ክራውድ ስትራይክ በተዘዋዋሪ ይህንን ኮሚኒኬት ማድረግ ወይም ደንበኞቹን መገናኘት ነበረበት፣ ይህንን መረጃ ማሳወቅ ነበረበት። ከዛም በተጨማሪ በቂ የሆነ ሙከራና ቴስት መደረግ አለበት። ሌላው ደግሞ አንዳንዴ ያልታዩ ጉዳዮች ሊመጡ ስለሚችሉ በቀጥታ በመላው ዓለም ለማሰራጨት በተወሰኑ ወይም በደረጃ በደረጃ የማስኬድ ስራም ሊኖር ይገባ ነበር። የሰሞኑ ችግር በአብዛኛው በተቋማት ኮምፒውተሮች ላይ የደረሰ ሲሆን ከፍተኛ የኮምፒውተር ስርዓት ብልሽት የገጠማት ሀገር ደግሞ አውስትራሊያ ነች። ይህም ባለሙያው እንደሚሉት ዊንዶም ብቻ ከመጠቀም የመጣ ነው። ከዚህ አንጻር በተጠቃሚዎች በኩል አንድ አይነት የኦፕሬቲንግ ሲስተም ከመጠቀም ይልቅ የተለያዩ አማራጮችን መጠቀም መፍትሄ መሆኑን ያስረዳሉ። ብዙዎች ድርጅቶች ላይ የገጠማቸው ምንድን ነው? ሆሞጂኒየስ የሆነ የኦፕሬቲንግ ሲስተምን መከተል በራሱ የሆነ ጉዳት እንዳለው ይሄ አንዱ ማሳያ ነው። ሆሞጂኒየስ ማለት ተመሳሳይ ኦፕሬቲንግ ሲስተም። በጣም ብዙዎቹ ድርጅቶች አሜሪካ ላይ ለምሳሌ ከአምስት መቶ በላይ ካምፓኒዎች በዚህ ተጠቂ ነበሩ። አውስትራሊያ ብንወስድ፣ አውስትራሊያ ኦልሞስት የዛን ቀን ብላካውት አድርጋ ነበረ። ከሲስተም ውጭ የሆነችበት ቀን ነበረ። ምንድን ነው ሙሉ በሙሉ በአንድ አይነት ኦፕሬቲንግ ሲስተም ላይ ጥገኝነት ማድረግ አያስፈልግም። ያ ማለት ዊንዶውስ ማለት ነው ይህንን የተለያየ ማድረግ፣ ለምሳሌ ትልልቅ ድርጅቶች የዲዛስተር ሪካቨሪ ሳይቶች ይኖራቸዋል። ራሳቸው አንደኛው ሲፌል ቢያረግ ቢዝነስ ኮንቲኒቲ ፕላን ስላላቸው ስለዚህ ቢዝነሱ ስራው መቀጠል ስላለበት የሚቀጥለው ስራ ሂደት እንዳይዛባ በሚወስዱት አንደኛው ዳታ ሴንተር ላይ ወይም ሌላኛው የዲዛስተር ሪካቨሪ ሴንተር ላይ መጠቀም ያለባቸው ሌላኛው ኦፕሬቲንግ ሲስተም መሆን ይኖርበታል። ይሄ ዊንዶውስ ለጥቃት ቢጋለጥ አብዛኛው የዓለም ክፍል ለዚህ ተጋለጠ ማለት። ስለዚህ የተለያዩ የኦፕሬቲንግ ሲስተም ስርዓቶችን መጠቀም በአሁን የዛን ቀን ላይኒክስ የሚጠቀሙ ማንኛውም ድርጅት ሲስተም አልተቋረጠበትም። ዲዛስተር ሪካቨሪ ሳይታቸው ላይ ላይኒክስ የተጠቀሙ ይህ አልገጠማቸው። ከጎርጎሪያኑ 2017 ወዲህ ከፍተኛ ነው የተባለው ይህ የኮምፒውተር ስርዓት ብልሽት ምንም እንኳ በአሁኑ ወቅት ወደ ስራ የተመለሰ ቢሆንም እያንዳንዱ የእለት ተዕለት እንቅስቃሴያችን ከዲጂታል ቴክኖሎጂ ጋር በተያዘበት በአሁኑ ወቅት እንዲህ አይነቱ ችግር መከሰቱ ለተጠቃሚዎችም ሆነ ለቴክኖሎጂ ኩባንያዎች አማራጭ መንገዶችን ለመፈለግ የማንቂያ ደወል ነው ተብሏል። ስለሆነም ይህ መሰሉ ችግር እንዳይፈጠር በጊዜ ሰሌዳ የታቀደ ማዘመን ማድረግ፣ ባካፕ ወይም መጠባበቂያ መያዝ፣ በአቅራቢ ድርጅቶችም ሆነ በተጠቃሚዎች ዘንድ ቀድሞ ሙከራ ማድረግ መፍትሄ መሆኑን ባለሙያው አስምረውበታል። የተለያዩ የኦፕሬቲንግ ስርዓቶችን መጠቀም ደግሞ እሳቸው እንደሚሉት ዋናውና አራተኛው መፍትሄ ነው። አራተኛው ዋናው ግን ዘላቂው ብዬ እንደ ባለሙያ ሪኮመንድ ማድረገው ወይም ሀሳብ የምሰጠው ዋናው የኦፕሬቲንግ ሲስተም የተለያየ ማድረግ ያስፈልጋል። ይሄ በጣም የግዴታ ግዴታ ነው፣ ወደፊት ነው። ያ ማለት ሁሉንም እንቁላል በአንድ ቅርጫት ውስጥ እንዳስቀመጠ ሰው ማለት፣ አንዱ ቅርጫት ከወደቀ ሁሉም የመሰበር አደጋ እድል አለው ማለት ነው እንደዛው ነው። ስለዚህ አንደኛው ዳታ ሴንተር ወይም የመረጃ ማዕከላችን ውስጥ ዊንዶውስን ቤዝድ ሰርቨር ወይም አፕሊኬሽኖች የምንጠቀም ከሆነ ሌላኛው ጋር ደግሞ ላይኒክስ መጠቀም ያስፈልጋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።